አባቶቻችን ወንጌልን ለማስተላለፍ በፈረስና በእግር ይመላለሱ ነበር። እኛ ግን ቴክኖሎጂው ፈቅዶልን በአየር ላይ ወንጌልን ማሰራጨት ችለናል። ይህ የእግዚአብሔር እገዛ ባይታከልበት ይህ ግኝት ባልተገኘ ነበር። ስለዚህም ዛሬ ይህንን ግኝት ተግባራዊ ለማድረግና በዚህ ግኝት ተጠቅመን ደግሞ ወንጌልን ለማድረስ ዛሬ ስቱዲዮ ውስጥ እንገኛለን። እዚህ ስቱዲዮ የምንገኘው እኔ ከፈለ እንደርበውና አገልጋይ ቴድሮስ አበበ አብረናችሁ ለሰላሳ ደቂቃዎች ቆይታ እናደርጋለን። ለዛሬ እንደተለመደው በዚህ በደብዳቤዎቻችሁ የደብዳቤዎቻችሁ ምላሽ በምንሰጥበት ፕሮግራማችን ከእናንተ የመጡ ጥያቄዎችን በመመለስ ነው። ቆይታችን የምናደርገው ዛሬ በጣም የሚገርም ደብዳቤ ነው ይመጣልን። ቴዲ መምህር አዳነ ከሲንቴ ከኮንሶ ልዩ ወረዳ ካርታ ከተማ አስር ጥያቄዎችን በአንድ ደብዳቤ ልኮልናል። ደብዳቤ ሳይሆን የሚመስለው ደግሞ የመልእክት ጥያቄ ነው የሚመስለው፣ እንዳለ ጥያቄ ሙሉ ጥያቄ ነው ይመጣልን። ከአስሩ አንዱ ጥያቄ ከዚህ በፊት የተወያየንበት ጥያቄ ነው። ጥያቄው ጥያቄውን ደጋግመን ስለተወያየንበትና ና በጣም ሰፊ ጊዜ ወስደን ስለተወያየንበት ሌሎችን ጥያቄ ለማስተናገድ ደግሞ ሰዓት ስለሚያንሰን ጥያቄውን እንዘለዋለን። ጥያቄው ምን ይላል? ወንጌልን ከመስማታቸው በፊት የሞቱ ሰዎች በፍርድ ቀን ዕጣ ፈንታቸው ምን ይሆናል? ይል ነበር ጥያቄው። አድማጮች፣ ይህን ጥያቄ በተደጋጋሚና በሰፊ ስለመለስ ነው ዛሬ አንመልሰውም። ወደ ቀዳሚው ጥያቄ እንሄዳለን። ወደ መምህር አዳነ፣ መምህር አዳነ ወደ ላከልን የመጀመሪያ ጥያቄ እንሄዳለን። እንዲህ ይላል ጥያቄው፣ ጌታ ኢየሱስ ስለ ዓለም መጨረሻ ሲናገር ከአብ በስተቀር ወልድም የሰማይን መላእክት ወልድም ሆነ የሰማይ መላእክት ሊያውቁት አይችሉም ብሏል። እሱ ራሱ አምላክ ሆኖ እያለ ለምን የዓለምን መጨረሻ አያውቅም? የሚል ጥያቄ ነው። እንግዲህ አብራችሁ እንድትቆዩ እየጋበዝኩ ወደ ወንድም ቴድሮስ ወደ አገልጋይ ቴድሮስ ልምራችሁ። ጌታችን ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ ሙሉ አምላክ ሆኖ ወይም ደግሞ ፍጹም አምላክ፣ ፍጹም ሰው ሆኖ በሰውና በአምላክ መካከል የሚያገናኝ አገናኝ ሆኖ ማዕከል ሆኖ ወደዚህ ምድር እንደመጣ እናያለን። ነገር ግን በዚህ ምድር ላይ ክርስቶስ በተመላለሰባቸው ጊዜያቶች ውስጥ ልክ እንደ መለኮት በመሆን መለኮታዊ ኃይልን በመጠቀም ወደፊቱን የማወቅ እንደ መለኮት የፈለገውን የማድረግ እና የመስራት ሁኔታ በመለኮት ኃይሉ ተጠቅሞ ቢያከናውን ኖሮ ለደህንነታችን በጣም አስቸጋሪ የሆነ ነገር ይፈጠር ነበረ። በመሆኑም በፊልጵስዩስ ምዕራፍ ሁለት ቁጥር አምስት ጀምሮ እንደዚህ እናነባለን። በክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል በማን መልክ ሆነ? በባሪያው ማለት በሰው ሀምሳል ሆኖ ራሱን ባዶ አደረገ እና ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ልክ እንደ ሰዎች በመገኘት ልክ እንደ ሰዎች በመመላለስ ሰዎችም ሊደርሱበት የሚችሉትን ጣራ ወይም ደረጃ ድረስ በመሄድ በአባቱ በመታመን ብቻ ነው ብዙ ታምራትን የሰራው፣ ሰዎችን የፈወሰው፣ ያስተማረው እና ድንቅ ነገሮችን ሁሉ ያደረገው በዛ በአባቱ ላይ በመመካት እንጂ በራሱ ኃይል በማድረግ አይደለም። ያንን ቢያደረግ ኖሮ ሰይጣን የነበረው የመጀመሪያ ክስ ተግባራዊ ይሆን ነበር ማለት ነው። ሰይጣን ምን አይነት ክስ ነበረው? ሰዎች ሊታዘዙትና ሊኖሩት የማይችለውን ህግ እግዚአብሔር ሰጧቸዋል፣ የሚል ክስ ነበረው እና አሁን ክርስቶስ ግን በሰው ኃይል ሳይሆን በመለኮት ኃይል ትእዛዛቱን ቢታዘዝ ኖሮ ሰይጣን አይሸነፍም ነበር። ሰይጣን የተሸነፈው ክርስቶስ ኢየሱስ በስጋ ማለት ሰዎች በስጋ ያልቻሉትን እሱ በባህሪያው ምሳሌ ሆኖ በስጋው ነው ያሸነፈ ማለት ነው። በመሆኑም አሁን ጌታችን ኢየሱስ ክርስቶስ በዚህ በሰው ወይም በሰብአዊ አካል ሆኖ ሳለ አብ የወሰነውን ጊዜ ማንም አያውቅም፣ ልጅም እንኳን ሲል ያንም ማለቱ ነው። ምክንያቱም እሱ የመለኮት አካል ነው። የመለኮት አካል በመሆኑ ምክንያት ወደ መለኮት አካልነቱ ወይም ወደ ነበረው ክብሩ በተመለሰ ጊዜ ያውቀዋል። ነገር ግን በምድር በሚመላለስበት ጊዜ ግን ሊያቀው አይችልም። ቢያቅ ኖሮ ግን ያንን አይነት እርምጃ ወስዶ ቢያቅ ኖሮና የመለኮት ኃይሉን ቢጠቀም ኖሮ የማዳን ሁኔታው አጠራጣሪ ነገር ላይ ይወድቅ ነበረ። ስለዚህ ክርስቶስ ከአብ በስተቀረ ማንም አያውቅም፣ የሰው ልጅም ቢሆን ብሎ የጨመረበት ምክንያት ክርስቶስ በስጋ በአካል በዚህ ምድር ላይ በተገኘበት ጊዜ ያንን የማወቅ የማወቅ ችሎታው ቢኖረውም ችሎታውን አልተጠቀም እና እንዳያውቅ ሆኗል። ስለዚህ ነው የክርስቶስ ሕማማት ከሁሉም በላይ የሚሆነው እየቻለ እንዳልቻለ፣ እያወቀ እንዳላወቀ፣ ወይም ደግሞ እንደማያውቅ ወደዛ ደረጃ ላለመድረስ ወስኖ በሰው አካል ተመላልሶ ኃጢአትን አሸንፎ ሰይጣንን ድል አድርጎ ድል የሰጠን በዚህ ምክንያት ነውና፣ ይህንን ሲል በአካሉ በሰው ተገኝቶ ስለነበረ በዛ ሰዓት ማለቱ ነው እንጂ ከክርስቶስ የመለኮት አካል ስለሆነ ከእሱ የተሰወረ አንዳችም ነገር እንደሌለ መጽሐፍ ቅዱስ ይነግረናል። ወደ ቀጣዩ ጥያቄ እንሄዳለን መምህር መምህር አዳነ ወደ ላከልን ቀጣይ ጥያቄ እንሄዳለን። በዕብራውያን መልእክት ምዕራፍ 11 ቁጥር 3 ላይ ዓለሞች የሚል ብዙ ስም አለ። ይህ ዓለሞች የሚለው ቃል ስለ ሰባቱ የመሬት አህጉሮችን ነው ወይ ስለ ሰባቱ የመሬት አህጉሮችን ነው የሚያመለክተው ወይስ በህዋ ላይ የሚገኙትን ፕላኔቶችን ነው የሚያመለክተው ብሎ ጠይቆናል። መጀመሪያ የጠቀሰውን ጥቅስ እናንብ ዕብራውያን ምዕራፍ 11 ቁጥር 3 በህብራውያን ምዕራፍ 4 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል ተዘጋጁ፣ ስለዚህም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን ነው የሚለው። እንግዲህ ጥቅሱ ዓለሞች። በእግዚአብሔር ዓለሞች በእግዚአብሔር ቃል ተዘጋጁ የሚለው ቃል የእቺ ምድር ብቻ እግዚአብሔር አምላክ ምድር ብቻ ሳይሆን የፈጠረው ብዙ ዓለማቶችን ነው የፈጠረው። ስለዚህ ዓለሞች ሲል እቺ ምድር እና በምድር ላይ ያለች ያሉትን ሰባቱን አህጎሮች ማለት አህጎሮችማ ማ የዓለም ክፍሎች ናቸው። ነገር ግን ብዙ ዓለማት። ዓለማት ዓለማት ሲል እንደውም አሁን ጠያቂያችን እንዳነሳው ዓለማት ሲል እነዚህን ፕላኔቶች ብቻ ማለት አይደለም። ፕላኔቶችማ እነዚህ ዘጠኝ ፕላኔቶች ያሉበት ጨረቃና ፀሐይ ያሉበት አንድ ዩኒቨርስ ነው። ግን እንደሱ አይነት በጣም ብዙ ቢሊየን የሚሆኑ ዓለማት አሉ። ስለዚህ እነዛን ሁሉ ሰው የደረሰባቸው ብዙ ቢሊየን የሚሆኑ ዓለማት አሉ። ያልደረሰባቸውም አሉ። የሚገርመው ነገር አሉ እንዳሉ የሚያውቃቸው ነገር ግን ለማየትም ለመጓዝም ወደ እነሱ ለማንሳትም በሳተላይትም ለመጎብኘት ያልተቻለ ብዙ አለማት አሉ። እነዛን ሁሉ የሚታዩትንም የማይታዩትንም ሁሉ እግዚአብሔር አምላክ ፈጠረ ማለት ነው። አለማት ሲል ብቻ ሳይሆን ሌሎች ሁሉ አለማትን ማለት ነው። ጠያቂያችን እንዲረዱ እንፈልጋለን። ወደ ሶስተኛው ጥያቄ እናልፋለን። ዮሐንስ መጥመቁ የተገደለው ሄሮዶስ የገዛ ወንድሙ ሚስት ስላገባና የዮሐንስ መጥምቁ ስለወቀሰው ይቺ ሄሮዶስ ያገባት ሴት አስገደለችው። የሄሮዶስ ወንድም ስለሞተ ነበር ወይስ በሕይወት እያለ ነበር ሄሮዶስ የወንድሙን ሚስት ያገባት? ይህ ከሆነ ወንድሙ ሙቶ ካገባት የሙሴ ሕግ ይፈቅድለታልና ትክክል ነው። እንዴት ነበር ሁኔታው ብሎ ነው የጠየቅን። ጥያቄው ያ ቢሆንም ማኖረው ምንም ችግር አልነበረውም። ነገር ግን ሄሮድስ ሚስቱን ለመቀማት ሲል ወንድሙን የገደለ ነው ወንድሙም በመግደሉ ሂደት ውስጥ ደግሞ እቺም ሴት የወንድሙ ሚስትም ተባባሪ ናት። ምክንያቱም እሷ ተራ ሰው ጋር በትዳር ተጣምራ ከመኖር ይልቅ ባሏ ሞቶ የንጉሥ ሚስት መሆኗን ስለፈለገች ቆንጆም ስለነበረች እሷም ጭምር ተባብራበታለች በነገሩ ስለዚህ ያንን በማድረግ ወንድሙን ገሎ የወንድሙ ሚስት ስላገባ ነው ይላል መጽሐፍ ቅዱስ ራሱ። ወንድሙን ገሎ የወንድሙ ሚስት ስላገባ ነው የሚለው እና ስለዚህ ነፍሰ ገዳይ ነው። እና ይሄ ነፍሰ ገዳይ ደግሞ ለዚህ ነው ነፍሰ ገዳይ ባይሆን እና ኃጢአት ባይኖርበት ዮሐንስም ባልተናገረ ነበር። ኃጢአት ስላለበት ነው ነፍሰ ገዳይ ስለሆነ ንስሓ ግባ ብሎ ንጉሱን በመናገሩ ምክንያት፣ በዛ ምክንያት ነው ህይወቱን እስከ ማጣት ድረስ የደረሰው ዮሐንስ። ለአድማጮቻችን ለመጠቆም ያክል ይህን የሚመለከት ጽሁፍ በኤለን ዋይት በተጻፈው ዘመናት ምኞት መጽሐፍ ላይ ሰፊ ማብራሪያ ተገልጾበት ይገኛል። እሱም ማንበብ ይችላሉ። ወደ አራተኛው ጥያቄ እንሄዳለን። የክርስቶስ ልደት በታህሳስ ወር ውስጥ ስቅለቱ ደግሞ በሚያዚያ ወር ውስጥ ስለ መሆኑ ምን ማስረዳ አለን? ይሄ ጥያቄ በተደጋጋሚ በዚህ በሬዲዮን መልስ ሰጠንበታል። የሆነ ሆኖ አሁንም እንሰጣለን እንግዲህ ሳንሰለች። ግን ዛሬ በአጭሩ ነው ይሄንን የምንመለከተው፣ በሰፊው ባለፈው ጊዜ በሰፊው መልስ ሰጠንበት ነበረ። በአጭሩ ነገሩን ለማስቀመጥ ያህል የጌታ የኢየሱስ ክርስቶስ ልደት ሆነ ስቅለት በሚመለከት በመጀመሪያ ደረጃ አክብሩት የሚል ትዕዛዝ በመጽሐፍ ቅዱስ አልተ አልተሰጠም አክብሩት የሚል ትዕዛዝ በመጽሐፍ ቅዱስ አልተሰጠም። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ የሞተበትንም ሆነ የተወለደበትን ጊዜ የሚያውቅ የለም። በትክክልም ደግሞ ሎኬት ተደርጎ ወይም ደግሞ በትክክል ደግሞ ቀኑና ጊዜው አመቱ ታውቆ የተቀመረ በታሪኩም ውስጥ የተቀመጠ አንዳች ነገር የለም። ደብዛው ጠፍቷል። ይሄም የሆነበት ምክንያት እግዚአብሔር በመንፈስና በእውነት የሚመለክ አምላክ በመሆኑ ምክንያት በዚህ በቁጥር በስዕል በምሳሌ በቀናት ወስነን እንድናመልከው ስለማይሻ፣ ለዚህ ይመስለኛል ያንን ደብዛውን ያጠፋው። ትክክል እንዳልሆኑ ሁለቱም ጊዜዎች ትክክል እንዳልሆኑ ብዙ ማስረጃ አለ። እንደውም በጣም ትክክል ያልሆነው የዚህ የገና በዓል ብለን የምናከብረው ነው። የገና በዓል ብለን የምናከብረውን ስንመለከት እረኞች ይላሉ። በሉቃስ ምዕራፍ ሁለት ላይ እረኞች በሌሊት ከብቶቻቸውን እየጠበቁ ባሉበት ጊዜ ነው እና ሙቀት ስለነበር ከብቶችም ወደ ጋጣ አይገቡም። በዛ ጊዜ እረኞችም እሳት አንድደው ሙቀት ስለሆነ ውጭ ነው፣ እቤት ውስጥ አይተኙም። ውጭ ነው የሚተኙት። የሙቀት ጊዜ ነው፣ ውጭ ነው የሚተኛ የዛ ጊዜ። ይህ ጊዜ በቤተልሔም አካባቢ የሚሆነው ወቅቱ በግንቦት ሰኔ፣ ሐምሌ አካባቢ ነው። እንደዚህ አይነት ሞቃት የሆነ ጊዜ በዛ አካባቢ የሚኖረው በቤተልሔም አካባቢ አሁን በታኅሳስ ወር አካባቢ በምንመለከትበት ጊዜ ኃይለኛ በረዶ የሚጥልበት ሰዓት ነው። በረዶ ነው የሚጥለው። እንኳን ከብቶችም ሰዎችም ውጪ ሊያድሩ ቀርቶ ውጪ ለጥቂት ደቂቃ መቀመጥ እንኳን የማይቻልበት ሰዓት ነው። ስለዚህ ክርስቶስ በታሳስ አካባቢ አልተወለደም። እንደውም በታሪክ ውስጥ ደን ስንመለከት በታሳስ ተወለደ ተብሎ የሚታመነው ታሞዝ የተባለ የጣዖት አምልቆ አምላክ እሱ ነው ተወለደ የሚባለው ከአስታርቴ ወይም ኤሽተር ከሚሏት ጣዖት ልጅ ተወለደልን ብለው ሲያመልኩ ነበር ከክርስቶስ ልደት በፊት በታሳስ ወር እና በዛን ወር ያንን ሲያመልኩ ቆዩና ክርስቶስን ሲቀበሉ እነዚህ ሮማውያን ወዲያውኑ ቀየሩትና የታሞዝን ልደት ቀን የኢየሱስ ክርስቶስ ልደት ቀን አድርገው ማክበር ጀመሩ። ከዛ በኋላ በቃ እንደ ኢየሱስ ክርስቶስ ልደት ተወስኖ ወይም ተቆጥሮ ለብዙ አመት ሲከበር ቆይቷል። አሁንም እንደዛ ነው የሚቀበረው። ነገር ግን ያ ጊዜ በጭራሽ ክርስቶስ ኢየሱስ የተወለደበት ጊዜ አለመሆኑ በቂ የሆነ የታሪክና በቂ የሆነ የወቅት ማለት የሲዘን ወቅት የምንለዋል አደለ የበጋ የክረምት ወቅት በትክክል የሚያመላክተው ክርስቶስ በዛ ጊዜ እንዳልተወለደ ነው። ስለዚህ ስህተት ነው ማለት ነው። አመላለኩም አወ ነገሩም የክርስቶስ ነገር የሌለበት የክርስማስ በዓል የሚባለው ጽድማ ጽድ ታሞዝ ወይም ደግሞ የታሞዝ መንፈስ አለበት የሚባል ሁሉ ጽዶች፣ ሌሎች ዛፎች ሲደርቁ ጽድ አይደርቅም በዛ ጊዜ ስለዚህ ለምለም ስለነበረ መንፈሱ በውስጡ አለበት ስለሚባል እሱን ጽድ በመብራት በተለያዩ ጌጣጌጦች የማስጌጥ ስነስርዓት ይደረጋል። ሊያውም ለታሞዝ ነው ያም የሚደረገው። የዘቢብ ጥፍጥፍ፣ ሌሎችም ነገሮች ይደረጋሉ። ከክርስቶስ ልደት በፊት የነበረ ነው። ይሄ እና ባቢሎናውያንም እንኳን በዚህ ሲያደርጉ ነበረ። በኢሳያስ መጽሐፍ፣ በኤርሚያስ መጽሐፍ ውስጥ እንመለከታለን። ስለዚህ እግዚአብሔርም የእስራኤል ሕዝቦች ወይም እነዚህ አይሁዶች ይህንን በሚያደርጉበት ጊዜ በጣም ተቀይሟቸዋል። እንደውም እንደዚህ በማድረጋቸው ምክንያት ስደትና መከራ ሁሉ የመጣባቸው በዚህ ምክንያት ነው። ዛሬም ክርስቲያኖች፣ አይሁድ እነዚህ አህዛብ በሚያመልኩበት ሁኔታ የኢየሱስ ልደትን ማክበር የለባቸውም። እንደውም ቀኑን ምክንያት በማድረግ ሊመሰክሩበት ይችላሉ ኢየሱስ በትክክል ወደዚህ ዓለም የመጣውበት ምክንያት ምንድን ነው የሚለውን ማስተማር ይችላሉ። ከዚህ ውጪ ግን እንደዚህ አይነት ነገሮችን የጣዖት አምልኮን የሚያሳዩ ሴሪሞኒ ወይም ደግሞ ስርዓቶችን ባንከተል ክርስቲያኖች በጣም ጥሩ ነው። እርግጥ የፋሲካ በዓል ወይም ደግሞ የክርስቶስ ስቅለት አካባቢ አካባቢው ትክክል ነው። ለምንድን ነው ትክክል የሆነበት ምክንያት? በሚያዝያ ወይም በአይሁዶች ኒሳን በሚሉት ወር ውስጥ ነው ክርስቶስ የተሰቀለው፣ እና ያ ወር ደግሞ የፋሲካ በዓል የሚደረግበት ነው። ኒሳን የሚባለው ወር በ14ተኛው ቀን ፋሲካ የሚያደርጉበት ነው። ክርስቶስ ደግሞ የፋሲካ ነራት ሐሙስ በልቶ ነው የተሰቀለው። ስለዚህ ጊዜው ይመስላል የሱ ይቀረባል። ግን አሁንም ቢሆን ትክክለኛው የክርስቶስ የሞተበት ጊዜ ነው ማለት አይቻልም፣ እና ቀኑ ሰዓቱ አይደለም። ከሁሉም በላይ ግን እኔን በጣም የሚነካኝና እንድናስብበት የሚያስፈልገው ትልቁ ነጥብ አክብሩት የሚል አንድም አይነት ስርዓት አላቋቋመም ኢየሱስ። ቢያስፈልግ ኖሮ የመውተበትን የሚወለድበትን ጊዜ እንድናከብር ስርዓት ሊያቋቁም ይችላል። ለምን ብንድል ብዙ ስርዓቶች አቋቁሟል። ለምሳሌ የጥምቀትን ስነ ስርዓት ራሱ ተጠምቆ ከዛ በኋላ ማንም ከውሃ ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሎ አቋቋመው። የጌታ እራት የምንለው ወይም ቅዱስ ቁርባን የምንለው ስራ ስርዓት ክርስቶስ ራሱ ቂጣውን ቆርሶ ይህ የተቆረሰው ስጋዬ ነው፣ ወይኑን ደግሞ አቅርቦ ይህ የአዲስ ኪዳን ደሜ ነው፣ ይህንን ለመታሰቢያ አድርጉት ብሎ አቋቋመ። ሌሎችንም እንደዚሁ ማቋቋም ይችል ነበረ። ክርስቶስ ካቋቋመው መታሰቢያ በዓል ወይም ደግሞ መታሰቢያ ስርዓት በስተቀረ ሌሎችን ሁሉ ማድረግ የለብንም። ይሄ ከአሕዛብ የወረስናቸው ነገሮች ስለሆኑ ልናደርግም ልንጨነቅላቸውም አይገባንም ማስረጃም በመጽሐፍ ቅዱስ የለውምና። ስለዚህ በእውነተኛ ክርስትና እውነተኛውን ክርስቶስ ማምለክ እንድንችል እግዚአብሔር ይርዳል። እንግዲህ ከዚህ ጋር ተያይዞ ባለፈው የገናን በዓል ስናከብር እኛ እንደ ሰዎቹ ጽድ አልቆረጥም በፍልሃ በቤተ ክርስቲያን ተሰባስበን አለርት ሆስፒታል ሄደን ነበር። እዚህ አዲስ አበባ እና እዛ ሆስፒታል ላሉ ለታመሙ ወገኖቻችን መስክረንላቸውና በዓሉን በዓል እንዲመስላቸውና ክርስቶስ መምጣቱን ምክንያቱ ምን እንደሆነ ለእኛ እንደመጣ በደንብ መስክረን መጠን ነበር እና ሌሎች ይህን የሚያዳምጡ ወገኖችም ይህን ነገር ቢያደርጉትና ተግባራዊ ሁሌም ቢለምዱት ቀኑን እንደ በዓል ሳይሆን እንደ አጋጣሚ ተጠቅመን የክርስቶስን ለእኛ መመወለድ ብንመሰክርበት ጥሩ ይሆናል ብለን እንመክራለን። ወደ ቀጣዩ ጥያቄ እንሄዳለን። ይህን ጥያቄ ሳነበው ግር አለኝ። የትኛው ቤተክርስቲያን ላይ ተግባራዊ ሆነው ይሄ ነገር ጥያቄ ሆኖ የተመጣው ነው ያልኩት። ምን ይላል፣ የቤተ ክርስቲያን ፖለቲካ አለ የሚል ወሬ ሰምቻለሁ። ይህ የቤተ ክርስቲያን ፖለቲካ ምን አይነት ፖለቲካ ነው? ይህ ፖለቲካ ለቤተ ክርስቲያን ይጠቅማል ወይስ አይጠቅምም? እኔ ማለት ምን አይነት ቤተ ክርስቲያን ላይ ነው ፖለቲካ ሊቀላቀል የሚችለው የሚለው ግር ስላለኝ እኔ ራሱ ገርሞኛል፣ ይህን ጥያቄ በማየት እና እንግዲህ ምላሹን ከቴዲ ፖለቲካና ቤተ ክርስቲያን በጭራሽ የማይገናኙ ማዶ ለማዶ ያሉ ነገሮች ናቸው። መጽሐፍ ቅዱሳችን ዓለምና ቤተ ክርስቲያን የተለያዩ ነገሮች እንደሆኑ ነው የሚናገረን እና እንደውም በዓለም ውስጥ የእግዚአብሔር ግዛት የምትባለው ቤተ ክርስቲያን ናት። ቤተ ክርስቲያን ከዚህ ዓለም ስርዓት፣ ቤተ ክርስቲያን ከዚህ ዓለም ፖለቲካ፣ ቤተ ክርስቲያን ከዚህ ዓለም ከፍታና ዝቅታ የዘር የጎሳ የተለያዩ ልዩነቶች ሁሉ የጸዳች ልትሆን ይገባታል። ምክንያቱም ቤተ ክርስቲያን የሰማይ ምሳሌ የሆነች ወይም የሰማይን ቅምሻ የምንቀምስባት የሰማይ ስርዓት የሞላባት ናት። በቤተ ክርስቲያን ውስጥ ዘር መድሎ፣ ልዩነት ጨርሶ ሳይኖር ሰዎች በክርስቶስ ኢየሱስ እኩል ሆነው የሚራምዱበት ስርዓት ነው። ስለዚህ እነዚህ በቤተ ክርስቲያን ውስጥ የተቋቋሙት ወንድም ሴትም ግሪክም አይሁድም በክርስቶስ ኢየሱስ ሁሉም አንድ ናቸው የሚለው መርህ ከፖለቲካ ነጻ እንድትሆን ያረጋታል ቤተ ክርስቲያንን። ስለዚህ የማንኛውም ዜጋ፣ የማንኛውም ጎሳ፣ የማንኛውም ብሔረሰብ ቢመጣ ቤተ ክርስቲያን እነዚህን ሁሉ የምትሰበስብና በአንድነት አቅፋ የምትይዝ ናት። ሰማይም ስንሄድ በቀለም በዜጋ በባህል እና በስልጣን የተከፋፈል መሆናችን ይቀራል። ይህንን የምንለማመደው የት ነው? ቤተ ክርስቲያን ውስጥ ነው። ዛሬ ምድራዊ ቤተ ክርስቲያን ውስጥ ነው የምንለማመደው። ምድራዊ ቤተ ክርስቲያን ውስጥ ፕሬዚዳንቱም ጠቅላይ ሚኒስትሩም ቢመጡ እና አምነው በቤተ ክርስቲያን ቢሰባሰቡ፣ ተራውም ሰው ጽዳት ሰራተኛውም ወይም ደግሞ ዝቅተኛውም መንገድ ተዳዳሪ መጥቶ አብሮ አምልኮ ቢቀርብ ልዩነት የለም በቤተ ክርስቲያን ውስጥ። ስለዚህ ፖለቲካ የሚለው እነዚህን ልዩነቶች የሚያራምድ ግሩፕን፣ ወይም ደግሞ የፖለቲካ ቡድንን አንድ አይነት መርህ ያለውን የሚያሰባስብ ሌላ ከነሱ የተለየ መርህ ያለውን ቡድን ወይም ፓርቲ የሚያገል ያንን ለመጣል የሚደረግ የተለያየ አይነት ሴራ፣ ተንኮል እንደገና ደግሞ አሸንፎ ለመገኘት የበላይ ሆኖ ለመገኘት ስትራቴጂ የመንደፍ እና የውሸት ፕሮፓጋንዳዎችን የመንዛት እንደዚህ ሁሉ አይነት ነገሮች በቤተ ክርስቲያን ሳይሆን በዓለም ያሉ ነገሮች ናቸው እና ስለዚህ የቤተ ክርስቲያን ፖለቲካ ተብሎ ቃሉም ራሱ እንደዚህ ሆኖ ሊቀመጥ አይችልም። የቤተ ክርስቲያን ፖለቲካ የሚባል ነገር የለም እና ምናልባት እንግዲህ በዘር በጎሳ በዘር በጎሳ በተመሳሰሉት ነገር ልዩነት በማሳየት በቤተ ክርስቲያን ውስጥ እንደዚህ አይነት በዓለም የተለመደውን ነገር ለማንጸባረቅ የሚሞክሩ ግለሰቦች ሲኖሩ ያንን ከሆነ የቤተ ክርስቲያን ፖለቲካ የተባለ የቤተ ክርስቲያን ፖለቲካ ሳይሆን ይህ ቤተ ክርስቲያንን በዓለም ውስጥ ለማስገባት የሚደረግ ኃጢአት ነው። ቤተክርስቲያን ይሄ ሲተነተን ወይም በመጽሐፍ ቅዱስ ሲገመገም ኃጢአት ወይም ደግሞ ዓለማዊነት ነው የምንለውና እና ዓለማዊነትንና ኃጢአትን ደግሞ በጌታ በኢየሱስ ክርስቶስ አማካኝነት ማጽዳት ያስፈልጋል። በጸሎት ወደ እግዚአብሔር በመቅረብ እንዲህ አይነት ባህሪና እንዲህ አይነት አመለካከት ካለን ያንን ዓለም ላይ ጥለነው እንድንመጣና በክርስቶስ ኢየሱስ ቤት ሰማያዊ የሆነውን ስርዓትና የሰማይን መንገድና አካሄድ መከተል እንድንችል እግዚአብሔር ይርዳል። ይህ ነው መልስ። መጀመሪያ እንደጠቀስ ነው ይህ እኔና ቴድሮስ ይህን የደብዳቤዎች ፕሮግራም ማዘጋጀት ከጀመር ነው ወዲህ በጣም ትልቁና ብዙ ጥያቄዎች የተላከበት ፕሮግራም ደብዳቤ ነው እና ለዛሬ 30 ደቂቃ ሆኑናል፣ አብረን ከቆይን። ስለዚህ እነዚህ 30 ደቂቃዎች የወንድማችን መምህር አዳንን የወንድማችን መምህር አዳነን ጥያቄ ሙሉ መልሰን ማጠቃለል ስላልቻለን ቀጣይ ሳምንት የቀሩትን አምስት ጥያቄዎች እንመልሳለን። ለዛሬ አራት ጥያቄዎችን መልሰናል። ቀጣይ ሳምንት አምስቱን መልሰን የወንድማችን መምራዳንን ጥያቄዎች እናጠቃላለን። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከወዲሁ ጌታ ይባርካችሁ እያል ሙሉ ቀን የተባረከና የተቀደሰ እንዲሁም ደግሞ እግዚአብሔር አምላካችሁን አምላካችንን እያከበርን እንዲሁም እያስደሰትን እንድንውል እግዚአብሔር በጸጋዊ ያግዘን። ሰላም።